የጦር መሳሪያ ያላቸው የአዲስ አበባ ከተማ ነዋሪዎች በሙሉ መሳሪያቸውን በሁለት ቀናት ውስጥ እንዲያስመዘግቡ ማሳሰቢያ ተሰጠ። የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ዶክተር ቀነአ ያደታ ዛሬ በሰጡት መግለጫ የጦር መሳሪያ ያላቸው ግለሰቦች ሁሉ እንዲያስመዘግቡና በመሳሪያቸው አካባቢያቸውን መጠበቅ እንዳለባቸውም ገልጠዋል። ለጥበቃ መሰማራት የማይችሉ ከሆነ ደግሞ የቅርባቸው ለሆነ ወይም ለሌላ ለሚያምኑት ሰው በህጋዊ መንገድ አሳልፈው እንዲሰጡም የጠቆሙት ኃላፊው የከተማው ነዋሪ አካባቢውን በመንደር ተደራጅቶ እንዲጠብቅም አሳስበዋል። ኬኔዲ አባተ የአዲስ አበባ ከተማ ነዋሪዎችንና የህግ ባለሙያ ሐሳብ በማካተት ተከታዩን አድርሶናል። የጦር መሳሪያ ኖሯቸው ከዚህ ቀደም ያስመዘገቡ መሆኑ ያላስመዘገቡ ግለሰቦች በሁለት ቀናት ውስጥ መሳሪያቸውን እንዲያስመዘግቡ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ አሳስቧል። የቢሮው ኃላፊ ዶክተር ቀን አያደታ ዛሬ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ግለሰቦች መሳሪያቸውን ካስመዘገቡ በኋላ በራሳቸው ህጋዊ መሳሪያ አካባቢያቸውን እንዲጠብቁና በተለያየ ምክንያት ይህን ማድረግ የማይችሉ ደግሞ ለሌላ አካል በህጋዊ መንገድ መሳሪያቸውን መስጠት እንዳለባቸው ተናግረዋል። በህጋዊነት የታጠቁ የሚሆኑ እስካሁን ወደ ፖሊስ አቅርቦ ያላስመዘገቡ በዚህ ሁለት ቀን ውስጥ ለፖሊስ ጣቢያ ማሳወቅ አለበት። ሁለተኛ ግለሰቦች በራሳቸው መሳሪያ ህጋዊ መሳሪያ አካባቢያቸው መጠበቅ ይጠበቅባችኋል። የግል መሳሪያ ያላቸው ግለሰቦች አካባቢያቸውን በራሳቸው መሳሪያ ተደራጅቶ መጠበቅ የሚችሉ ከሆኑ በዛ ደረጃ ይፈጸማል። ግን ደግሞ ህጋዊ መሳሪያ ኖሯቸው አካባቢያቸውን በእርጅና በእመን በተለያየ ምክንያት ጥበቃ ላይ ማሰማራት የማይችሉ ከሆኑ ደግሞ ለሚያምኑት ለቤተሰባቸው ሊሆን ይችላል፣ ለጎረቤታቸው ሊሆን ይችላል፣ ለፖሊስ አሳውቁ። ንብረቱ የራሳቸው ነው፣ ህግ በህጋዊነት የተመዘገበ አሳልፎ ሰጥቶ በዛ የጸጥታ ስራ እንዲሰራበት ይደረጋል ማለት ነው። በሰሜን ኢትዮጵያ ያለውን ግጭት እንደ መልካም አጋጣሚ በመውሰድ በአዲስ አበባ የተለያዩ ወንጀሎችን ለመፈጸም የሚሞክሩ አካላት መኖራቸውንም የገለጹት ኃላፊው ይህን ለመከላከል የከተማዋ ነዋሪዎች አካባቢያቸውን ተደራጅተው እንዲጠብቁ እንደሚደረግም አመልክተዋል። ህዝቡ በጣም በተደራጀ መንገድ ከመንደር ጀምሮ በቀጠና በብሎክ ተደራጅቶ አካባቢውን የአካባቢውን ሰላም መጠበቅ አለበት። ከዚህ አንጻር የጸጥታ ኃይሎችም አሉ። ከዚያ አደረጃጀት ጋር የተቆራኙ ነው የሚሆኑት። በእጃቸው ላይ የሚገኘውን የጦር መሳሪያ በማስመዝገብ ግለሰቦች አካባቢያቸውን ተደራጅተው እንዲጠብቁ በሚል በከተማ አስተዳደሩ የወጣውን ማሳሰቢያ በተመለከተ አስተያየታቸውን የጠየቅናቸው የአዲስ አበባ ነዋሪዎች ይህም ብለዋል። እንግዲህ መግለጫው በሁለት መልኩ ነው። ስጋትም አለው፣ ጥሩ ነገርም አለው። ከጥሩ ነገሩ ስንጀምር መሳሪያ መያዙ የራሱ ጥቅምና ጉዳት ቢኖረውም አሁን ባለንበት ሁኔታ ግን ጉዳቱ የሚያመዝን አይመስለኝም ብዬ ነው የማስበው። ከፖሊስ ከፌዴራል ፖሊስ ጋር በመተባበር በአካባቢ ካሉ የኮሚኒቲ ፖሊሲንግ ከሚባሉ ጋር በመተባበር ቢደጋገፉ ወይም ደግሞ ቢጠብቁ ለመንግስትም ስራ ያቀላል፣ ለህብረተሰቡም ህብረተሰቡ ራሱ እንዲጠብቅም ያግዘዋል የሚል እይታ አለኝ። ያው እንግዲህ ዛሬው መግለጫ የመንግስት ያው ቢዘገይም ለነገሮች ቢዘገይም ግን አሁንም ቢሆን አረፈደም ጥሩ ነው። ግን ቀኑ አንሷል ነው የምለው። አሁን እቺ ሁለት ቀን አንሳለች ነው የምለው። ሁለተኛ ደግሞ ይሄ ህገወጥነትን ከመከላከልም አንጻር መሳሪያ ህገወጥ በህገወጥ የያዙትንም በአንድ ማዕከል መሰብሰቡም ህጋዊነት ማድረጉም ጥሩ ነው፣ ግፎ ሀሳብ ነው። ህዝብም ተቀናጅቶ አካባቢውን ከመጠበቅም ከዳር ሁለንኛ መመልከት የለብንም የከተማ አስተዳደሩ ህዝቡን ማደራጀትና በዚህ የታጠቀውን ካልታጠቀው ጋር አቀናጅቶ ራስን ለመከላከል እያደረገ ያለው ዝግጅት ከመጥፎ ጎኑ ይልቅ በጎ ጎኑ ያመዝናል። ስለዚህ በዚህ መልኩ ማደራጀት፣ ህብረተሰቡን ማንቃት፣ የሚችለውን እንዲያደርግ እድል መስጠት ተገቢና ትክክል ነው ብዬ አስባለሁ። የህግ ባለሙያ የሆኑት አቶ ሞላልኝ መለሰ ለቪኦኤ በሰጡት አስተያየት በሀገሪቱ ያለው የሰላምና የጸጥታ ሁኔታ አሳሳቢ መሆኑን ጠቅሰው የከተማ አስተዳደሩ ስላሳለፈው ውሳኔ ሀሳባቸውን አጋርተውናል። የመግለጫው ይዘት ያው ግልጽ ነው። አሁን ሀገራችን ያለችበት ወቅታዊ ሁኔታ አለ። ከምንም በላይ በሁሉም የሀገራችን ክልል ውስጥ የሰላምና የጸጥታ ጉዳይ አሳሳቢ የሆነ የመጣበት ሁኔታ ነው። በተለይም ደግሞ ግለሰቦች የያዟቸው የጦር መሳሪያዎች ለተለያየ አገልግሎት ሊውሉ የሚችልበት ሁኔታ ስለሚኖር ይህንን መቆጣጠር እና በተገቢ ሁኔታ ማስተዳደር የግድ የሚልበት ሁኔታ ላይ ነው ያለ ነው። ከዚህ አንጻር አሁን የከተማ አስተዳደር እንግዲህ በከተማው ላይ አሉ የሚላቸውን ስጋቶች ለመቆጣጠር እንዲያስችለው የወሰደው የመጀመሪያው እርምጃ ነው የሚመስለኝ። ይህንን ማስተባበር ስራ ደግሞ ለክፍለ ከተማው ፖሊስ መምሪያ ኃላፊነት የተሰጠ ስለሆነ እነዚህን መሳሪያዎች እንደ በየአካባቢው ላይ ያለውን ስርጭት ፖሊስ ተረድቶ እነዚሁ መሳሪያዎች በዛ አካባቢ ላይ ለጸጥታ ማስከበሩ ስራ እንዲሄዱ ለማድረግ የታሰበ ነው። በንግረ መንገድ ነው ያልተመዘገበ የጦር መሳሪያ ያላቸው ሰዎችም አስመዝግበው ወደ ህጋዊ መስመር እንዲገቡ የማድረግ ሀሳብም አለው መመሪያ ህብረተሰቡ ተደራጅቶ አካባቢውን እንዲጠብቅ በሚደረግበት ወቅት ከመሳሪያ አጠቃቀም ጋር በተያያዘ ወቅቱን ያገናዘበ ጥንቃቄ የሚደረግበት ስርዓት ሊዘጋጅ እንደሚገባም የህግ ባለሙያው አቶ ሞላልኝ ያነሳሉ። በከተማችን ላይ ተደራጅቶ የአካባቢን ፀጥታና ደህንነት መጠበቅና ማስጠበቅ የተለመደ ስራ ነው። ሁላችንም በየሰፈራችን በራሳችንም እንደገና ተጨማሪ የአካባቢያችንን የአካባቢያችን ሰላምና ጸጥታ ማስከበር ስለ እንግዲህ ላለፉት ረዥም ዓመታት ስንሰናከረው የኖርነው ነገር ነው። አሁን የተፈጠረ ወቅታዊ ሁኔታ ጋር በተያያዘ ይሄ ነገር በአስገዳጅ ሆኖ ከመምጣቱ እንግዲህ የወቅቱ ሁኔታ ታሳቢ ያደረገ መሆኑ ብቻ ነው የሚያሳየው። ግን በጣም በጣም ከፍተኛ ጥንቃቄ ይጠይቃል። በእርግጥ ሰላምና ጸጥታን ተደራጅቶ ማስጠበቅ የግድ ነው። ምንም ድርድር ውስጥ የሚገባ ነገር አይደለም። ይሄ ሲደ ከተያዘ በስተቀር በጣም አደገኛ ሁኔታ ሊፈጠር ይችላል። መሳሪያዎቹ በፖሊስ በሚያውቃቸው መንገድ እንዲተዳደሩ የሚለው ነገር ምናልባትም ይህን ስጋት ታሳቢ ከማድረግ የመጣ ሊሆን ይችላሉ ያስባሉ። በዚህ ጉዳይ ከአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ዶክተር ቀን አያደታ ተጨማሪ መረጃ ለማግኘት ያደረግነው ጥረት ባይሳካም የጸጥታ አካላት ከህብረተሰቡ ጋር ተቀናጅተው እንደሚሰሩ በዛሬው መግለጫቸው አንስተዋል። በህዝብና በመንግስት መካከል ክፍተቶችን ለመፍጠር በማቀድ የፕሮፓጋንዳ መረጃዎችን የሚያሰራጩ አካላት መኖራቸውንም የገለጹት ኃላፊው መንግስት እነዚህን አካላት በቁጥጥር ስር በማዋል ላይ መሆኑንም ነው የተናገሩት። እነኝን ቡድኖች መንግስት እየተቆጣጠራቸው ነው ያለው። በርካታዎቹ ቁጥጥር ስር ውሏል። ይሄ አሁንም በተጠናከረ መንገድ ይቀጥላል። በዚህ ዙሪያ የሚሳተፍ ማንኛውም ግለሰብ፣ ማንኛውም ሶሻል ሚዲያ ላይ የሚሰራ ዩቲዩበርስ በሙሉ በውሸት አገርን የማፍረስ ጉዳይ ውስጥ የሚሳተፉት ላይ መንግስት ትዕግስት አለው። ምክንያቱም ጉዳዩ ኢትዮጵያን የማዳንና የአለማዳን ጉዳይ የደህንነት እና የጸጥታ የጋራ ግብረ ኃይልም ወቅታዊ ጉዳዮችን በማስመልከት ዛሬ በሰጠው መግለጫ የአዲስ አበባን ሰላምና ጸጥታ በሚፈታተኑ ጉዳዮች ላይ የማያዳግም ያለውን ሕጋዊ እርምጃ መውሰድ መጀመሩን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።